You're with SBS Radio. Find more great stories in your language at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። የአማራን ሕዝብ ካለበት ፈታኝ ሁኔታ አውጥቶ ለሁለንተናዊ ስኬት ለማብቃት በአንድነት እንቁም በሚል ርዕሰ ጥሪ በመግለጫ ይድረስ ካሉት ሀያ የአማራ ማህበረሰብ ተወላጆች ውስጥ አቶ አስከብር ገብሩና አቶ መስፍን አማን ስማቸው ተጠቃሽ ነው። ይህንኑ የአንድነት ጥሪ እሳቢያቸውን ለማስረዳትም ቀርበዋል። በመነሻነት ያነሳ ነው የአማራ ህዝብ በአሁኑ ወቅት ገጥመውት ያሉት ፈተናዎች ምንድናቸው? የሚል ነው። አቶ አስከብር ገብሩ ምላሽ አላቸው። አመሰግናለሁ። እንደሚታወቀው የአማራ ህዝብ ላለፉት ሀያ ሰባት አመታት በህዝባዊ ወያነ ሓርነት ትግራይ መራሹ መንግስት ከኢትዮጵያ ፖለቲካል ኢኮኖሚ ተነጥሎ ጸረ አማራ የሆኑ ትርክቶች እና ፖሊሲዎች መሬት ላይ ሆነው ትልቅ ፈተና አሳልፏል። እነሱን መሰረት አ ያደረጉ የአማራ ህዝብ መሰረተ ሰፊ የሆኑ ጥያቄዎች አሉ። የህገ መንግስት ማሻሻያ አማራ በየትኛውም የሀገሪቱ ክፍል በነጻነት መንዜ እንደማንኛውም ዜጋ ተንቀሳቅሶና ሀብት አፍቶ የመኖር መብቶች፣ ሌሎችም እንደዚሁ በተለያየ የሀገሪቱ ክልሎች የተካለሉ በአማራ ክልል መካለል አለብን ወይም በአማራ ክልል ውስጥ መኖር አለብን የሚል የማን ጥያቄ ያነሱ እንደ ወልቃየትና የራያ አይነት ጥያቄዎች አሉና ሰፊ ሰፊ መሰረታዊ ጥያቄዎች አሉ። በዚህ ላይ ደግሞ አካባቢ ብሄርተኛ ጓደኞች አሁንም ለብሔራቸው ከሚቆረቆሩት ይልቅ አማራን የመነጠል አማራን በኢትዮጵያ ፖለቲካል ኢኮኖሚ ውስጥ ደባውን ድርሻ እንዳይኖረው የሚያደርጉ እንቅስቃሴዎች ይታያሉ በስፋት። እነዚህን እንደ አማራ ማህበረሰብ ወይም እንደ ኢትዮጵያ ወይም በማንኛውም መንገድ የአማራ ማህበረሰብ የአማራው ጥቅም ሊከበር በሚያስችል ሁኔታ አይደለም ብለን እናምናለን። ስማችን እዛ የተዘረዘረው ወገኖች አሁን ያለበት የአማራው ካምፕ የአማራው ማህበረሰብ፣ በተለይ በሶሻል ሚዲያ እየተካሄዱ ያሉት ሁኔታዎች አማራው ጠንክሮ አንድ ጠንካራ የሆነ ቡድን ወይም ካምፕ ሆኖ ከመውጣት ይልቅ ወደ ታች እየተከፋፈሉ፣ በተለይ በክፍለ ሀገር፣ በአውራጃ፣ በተለያዩ ሁኔታዎች እየተከፋፈለና ትኩረቱን በአማራ ሕዝብ ሁለንተናዊ ጥቅም ላይ ከማተኮር ይልቅ በጎንዮሽ ትግል፣ ሽኩቻ፣ ስመጠፋፋት እና ሌሎች አሳሳቢ ሁኔታዎች በመመልከታችን እነዚህ ሁኔታዎች የአማራን ጥቅም አሁን ባለበት ሁኔታም የዘለቅና ሁኔታም እንዳይከበሩ ያደርጋል የሚል ስጋት ስላለን ነው ያን መግለጫ ያወጣ ነው። ካሳሁን። አቶ አስፍንስ፣ መግለጫው ላይ እንደሚጠቅሰው ለሁለንተናዊ ስኬት ለማብቃት ይላል። ሁለንተናዊ ስኬት ሲባል እንደምን ነው የሚገለጠው? አመሰግናለሁ ካሳሁን። ሁለንተናዊ ስኬት ሲባል አንድ ማህበረሰብ በራሱ በውስጡ ተርትቦ ከያዙ ችግሮች ነጻ በመውጣት ኢኮኖሚ፣ በማህበራዊ፣ በፖለቲካ እድገቶች የመሻገር እና ከዛም አልፎ ደግሞ በሀገር ደረጃ ያ ማህበረሰብ ከሌሎች ህዝቦች ጋር በመሆን የዛ ሀገር እኩል ባለ ድርሻ እኩል ባለ መብት እና በዛ ሀገር ውስጥ የሚካሄዱ በማናቸውም የኢኮኖሚ የፖለቲካ እንቅስቃሴዎች ውስጥ እኩል ተሳታፊ በመሆን እኩል ተጠቃሚ የሚሆንባቸውን እድሎች በማግኘት ለእነዛ ስኬቶች መብቃት ማለት ነው። ሌላው ደግሞ እንደ ሀገር ከሌሎች አቻ ህዝቦች ወገኖቹ ጋር በመሆን እንደ ሀገር ኢትዮጵያ በምትባለው ሀገር ውስጥ የሚገኝ ትኬት እድገት መሻሻል ማለት ነው። በተለይ አሁን አቷቸው ወደፊት ደግሞ ሊያገኛቸው የሚገቡ ወይም ያሻሉ የሚባሉ ምንድን ናቸው? ቀደሞ አስከብር እንደገለጸው ባለፉት ሀያ ሰባት አመታት ሰፍኖ በኖረው በተለይ ብሔርን ተኮር ባደረገ ፖለቲካ ምክንያት የአማራ ማህበረሰብ ከኢትዮጵያ ከምትባል ሀገር ኢትዮጵያን ለመመስረት ከሌሎች ወንድሞቹ ጋር ከፍተኛ አስተዋጽኦ ያደረገ ማህበረሰብ ነው። እና ግን በአለፉት ሀያ ሰባት ዓመታት ከዛ ሂደት ውስጥ ተገድሎ፣ አማራን ባገለለ መልኩ፣ አማራን ባላሳተፈ መልኩ ብዙ የተካሄዱ ነገሮች አሉ። እነዛ መገለሎች ቀርተው በተለይ ደግሞ አማራ ተኮር የሆኑ ጥቃቶች፣ አማራ ተኮር የሆኑ ፈተናዎች አሉ። ብዙ ፈተናዎች አሉ። አሁን ዝርዝር ውስጥ መግባት አያስፈልግም። በኢትዮጵያ ውስጥ ተንቀሳቅሶ የመኖር በክልሉ ተሻሽሎ በልጸጎ የመኖር እድገትን በክልሉ የማምጣት በኢትዮጵያ ውስጥ ከሚገኙ ኢኮኖሚያዊ ማህበራዊ ሌሎች ጥቅሞች እኩል የመጠቀም መብቱን አቶ ያለበት ሁኔታ ነው የነበረውና በተለይ እነዚህ መብቶቹን እንዲከበሩለት ደከመላት በለፋለት ኢትዮጵያ ውስጥ እኩል ተጠቃሚ ሆነው እኩል ባለመብት ሆነ የሚኖርበት ሁኔታ እንዲፈጠር ማለት ነው። አስከብር አንዱ ጥሪያችሁ በአንድነት እንቁም ነው። የአማራ አንድነት ሲባል በምን መልኩ ነው የሚገለጸው? ምን አይነት የአማራ አንድነት እንዲቆም ነው የምትሹት? የአማራው ማህበረሰብ እንግዲህ ባሉት በጎንደር ጎጃም፣ ሸዋ፣ ወሎ ብቻ ሳይሆን በመላው የኢትዮጵያ ክፍል አዲስ አበባን ጨምሮ በስፋት በኢትዮጵያ በሙሉ ተሰባትሮ የሚኖር ማህበረሰብ ነው። ይህ ማህበረሰብ እንዳንድ ማህበረሰብ የፖለቲካ ጥቅሞቹን፣ መዳረሻውን፣ ተስፋውን ሁሉንም ስልቶ እንዳንድ መቆም መቻል አለበት። በተለይ ደግሞ አሁን ከሰኔ አስራ አምስት በኋላ በተለይም በማህበራዊ ሚዲያው ላይ የአማራው ማህበረሰብ በአንድነት ቆሞ ጥያቄዎቹን ለመመለስ በ ወሳኝ አጀንዳዎች ላይ ትኩረት እንዲያደርግ ሳይሆን ከዛ ውጭ በሆኑ በጣም በተለያዩ መስፈርቶች እንዲከፋፈል የሚያደርጉ የማህበራዊ ሚዲያ ዘመቻዎች እና እንቅስቃሴዎች አሉ። በሌሎቹ በተቀናቃኞች በኩል ሁሉም አማራ ተብሎ ነው አድሬስ የሚደረገው። ነገር ግን ማህበራዊ ሚዲያ ላይ ያለው እንቅስቃሴ በተለይ ከሰኔ አስራ አምስቱ በኋላ መሪ ኖሮት ግብ ኖሮት የተመራ አይነት አይመስልም አካሄዱ እና ትርምስ፣ እርስ በርስ መጠላለፍ፣ አንዱ አንዱን ስም የማጥፋት የመዝመት ሁኔታዎች ይታያሉ እና እሱ ተቀርፎ ታሪካዊ አንድነቱ እነዚህ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚባሉት የአስተዳደር ክልሎች ናቸው እንጂ ሌላ ልዩነት አይደለም። በቅርብ ጊዜ እንኳን እንዳየ ነው የባህር ዳር ወጣቶች ከጎንደር ወጣቶች ከወልዲያ ወጣቶች ጋር እየተናበቡ እኔ ልክ ደም አንተ ልክ ደም በሚል ሰፊ ትብብር አድርገው በጋራ ቆመው አይደለም የአማራውን ሕዝብ አንድነት ለሌላው ኢትዮጵያዊ በሌላው ኢትዮጵያ ዘንድ እንኳን በኢትዮጵያ ተስፋ የሆኑ ወጣቶች እኔ ልክ ደም አንተ ልክ ደም እየተባባሉ በአልሞ ተኳሾች ጥይት የተረፈረፉ የተፈጁ ወንድሞቻችን አሉ እና እነሱ የሞቱለትን ዓላማ በመዘንጋት በሚመስል ሁኔታ ትኩረቱ በተለያዩ ጥቃቅን በሆኑ ጉዳዮች አጉልቶ አማራው ማህበረሰብ አንድ እንዳይሆን የሚያደርጉ የመጠላለፎች እና ስመተፋፋት አሉ እና እነሱን መቅረፍ ይቻላል። ሁሉም በደብዳቤያችን የጠቀስናቸው ባለድርሻ አካላት ከተረባረቡ አንድነት ማምጣትና ለዋናዎቹ የአማራ ጥያቄዎች መመለስ አብረን መቆም እንችላለን ብለን እናስባለን። አቶ፣ መስፍን አሁን አቶ አስከብርን እንዳነሱት በመግለጫችሁም ላይ ሁነኛ ቦታ ይዞ የሚገኘው አንዱ በተለይ በዚህ በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ሌሎች ከማጋራታችሁን በፊት ጫቸውን እውነታነታቸውን ለምን አላማ እንደተለቀቁ በሚገባ መመርመርና ማጣራት አለብን በሚል ለአማራ ተወላጆች፣ ምሁራን፣ ወጣቶች፣ ድርጅቶችና የአማራ ወዳጆች በሙሉ የሚል ጥሪ ያቀርባችኋል። ይህ በማህበራዊ ሚዲያ ላይ የሚወጡት ወይ የሰራጩት መልእክቶች ምን ያህል አዋኪ ናቸው? ያንንስ በምን መልኩ ነው መግራት የሚቻለው እና በሰለጠነ መንገድ መልእክቶችም የሀሳብ ልውውጦችም ካሉ ያንን መንገድ ተከትሎ እንዲሄድ የማድረግ አቅም በምን መልክ ነው ሊኖር ይችላል ብላችሁ አስባችሁ ያላችሁት? እንዲ። አመሰግናለሁ። ከሰውን እዚህ በማህበራዊ ሚዲያው ላይ እየታዩ ያሉት በጎ ነገሮቹ እንዳሉ ሆነው ማለት ነው አሳሳቢ የሆኑ አንድ ማህበረሰብ ይሄ በኢትዮጵያ ብቻ እየተከሰተ ያለም አይደለም። በዓለም ላይ ያለ ችግር እየሆነ የመጣ ነው። የማህበራዊ ሚዲያ አሉታዊ አስተዋጽኦ የተባለ የሚጠቀስ ማለት መሰረት የሌላቸው ሀሰተኛ ዜናዎች፣ ሀሰተኛ መረጃዎች የሚፈጥሯቸውን ውዥንብሮች፣ የሚፈጥሯቸው ችግሮች እየታዩ ያለበት ሁኔታ ነው ያለው። እኛ ማህበረሰብ ውስጥም ይሄ ነገር በተለይ በሰፊ እየታየ ያለበት ሁኔታ ነው። ከሌላው ብዙ የተለየ ነው ማለት አይቻልም። ግን እየታየን አሳሳቢ ነው የሚባልበት ደረጃ ነው ያለ ነው እና እንደዚህ አይነት በማህበራዊ ሚዲያው ላይ የሚፈጠሩ አሉታዊ ይዘት ያላቸው ሀሰት ላይ የተመሰረቱ ዜናዎች፣ መረጃዎች፣ አንዳንድ አላስፈላጊ መመላለሶች የሰዎችን ህይወትን ዋጋ እስከማስከፈል የደረሰበት ሁኔታ ነው ያለው እና በዚህ ሁኔታ ውስጥ አንድ ማህበረሰብ ሊገጥሙት ከሚችሉ ችግሮች እነዚህን ችግሮች ተወጥቶ ወደ ተሻለ እድገት ወደ ተሻለ ደረጃ የመድረስ እንትኑ ዝቅተኛ ነው እና ይሄንን ነገር መቅረፍ የምንችለው ማስወገድ የምንችለው በማህበራዊ ሚዲያ ውስጥ ሁሉም ኃላፊነት በሚሰማው መልኩ ይንቀሳል። አሁን አንዱ ችግር ብዙዎች በማህበራዊ ሚዲያ ላይ እየተሳተፉ ያሉ ወገኖች የሚታወቁ አይደሉም። የተለያዩ የሀሰተኛ ስሞች፣ የሀሰተኛ የሽፋን መጠሪያዎች እየተጠቀሙ የሚሰራጩት መረጃዎች ከማን እንደሆኑ የማይታወቁ ናቸው። መረጃዎቹ ራሳቸው ቋሚ አይደሉም። ዛሬ አንደኛው ላይ ለአንዱ ድጋፍ ሲሰጥ ያለ ነገ ያን ድጋፍ የሰጠውን አካል ወይም ደግሞ ግለሰብ ሲያብጠለጥለው ታያለ። ከነገ ወዲያ ደግሞ በሌላ መንገድ ደግሞ ያንን ሰውዬ ሲክበው ሲንደው ታያለ እና ይሄ ውዥንብርን በመፍጠር አለመተማመኖችን በማስፋት ህብረተሰቡ እርስ በርስ እንዲ ጥርጣሬ ውስጥ እንዲገባ በማድረግ ዋጋ የሚያስከፍልበት ሁኔታ ነው ያለው። እኛ የምንለው በማህበራዊ ሚዲያ ውስጥ የሚሳተፉ ወገኖች ኃላፊነት የሚሰማው መረጃ የመሰላለፍ ስራ እንዲሰሩ ውይይቶቹም ያውም ከማህበራዊ ሚዲያ መድረክነት አልፈው ይፋዊ የሆኑ ሀገር ውስጥም በውጪም ያሉ የተለያዩ ተቋማት መድረኮችን በማመቻቸት እስከ ማህበራዊ ሚዲያ ባሻገር ማለት ነው በሚነሱ ጉዳዮች ላይ መጠነ ሰፊ የሆኑ ውይይቶችን በማካሄድ እነዚህን አሉታዊ ይዘት ያላቸው መረጃዎች ማምከን ይቻላል። እና ጥሪያችን ኃላፊነት ባለው መንፈስ ሰዎች እንዲንቀሳቀሱ፣ ሁለተኛ ከዛም አልፎ እነዚህ በሳይበሩ ዓለም በማህበራዊ ሚዲያ በዲጂታል ኮሚኒቲ ውስጥ እየተካሄዱ ያሉ ውይይቶች አንዳንዴ ከዲጂታል ኮሚኒቲው ደግሞ አልፈው እንደው በተለመደው ስብሰባ አይነት የውይይት መድረኮች አይነት እንዲፈተኑ እንዲታዩና በነዛ ቤቶች እንዲያብረው ወደ ተግባራዊነት እንዲሸጋገሩ የሚል ጥሪ ነው ያደረግነው እና ብዙ አሳሳቢ ነገሮች አሉ። አንተም ሁላችን የምናውቀው ነው በእኛ ሀገር ብቻ ሳይሆን በዓለም ላይ የፌክ ኒውስ ፌክ ኢንፎርሜሽን እየፈጠረ ያለው ውዝግብ እየፈጠረ ያለው ችግር የሚታወቅ ነው እና እኛም ውስጥ ይሄ ነገር ከዚህም አሁን ካለበት ደረጃ ማድጎ ሌሎች መዘዞች ከማስከተሉ በፊት እባካችሁ ወደ ሕሊናችን እንመለስ እና ለማህበረሰቡ ለሀገራችን፣ ለህዝባችን፣ ለመጣንበት ህብረተሰብ ጥሩ ነገር እንሰራለን ብለን ካሰብን እነዚህ የምናካሄዳቸው ውይይቶች ደርዝ ያላቸው፣ ስርዓትን የጠበቁ፣ እውነት ላይ የተመሰረቱ እንዲሆኑ ነው ያለ። አቶ አስከብር ገብሩና አቶ መስፍን አማን ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ስቱዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።